ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል የእኔ ልጆች ጋይድ ያደረግኳቸው በቃ የሚፈልጉትን አውቃለሁኝ ወይም ጠይቃለሁኝ። ከዛ ውጪ የሚፈልገው ነገር ምን እንደሆነ ተረድቼ ወደ የሚፈለገው ኢንስቲትዩት ወስዳለሁ። ለምሳሌ ስፖርት ሊሆን ይችላል፣ የማንበብ ባህሪን ለማዳበር ሊሆን ይችላል። የምንፈልጋቸው ነገሮች በሙሉ እጃችን ላይ እንዳሉ ሁልጊዜ አስታውሳቸዋለሁ። ዩናይትድ ስቴትስ ውስጥ ከተወለዱት ይልቅ በስደት ከየትኛውም ዓለም የሚመጡ ተማሪዎች የከፍተኛ ትምህርት ስኬት እየተገናጸፉ መሆኑን የሚያሳዩ ጥናቶች አሉ። የሆነበትን ምክንያት የሚመረምር የትውልደ ኢትዮጵያውያንን ሀሳብ ያካተተ ዘገባ በምሽቱ ይቀርባል። ሞባይል መተግበሪያ የአማርኛ የኦሮምኛ ቋንቋ መስራት የሚችል ሌሎችም ቋንቋዎችን እንጨምራለን። የኢንተርኔት አገልግሎት በሌለበትም ቦታ መስራት የሚችል ሞባይል መተግበሪያ በልጽገናል። አሁን ደግሞ የሰማነው አብርሃም እንድሪያስ ነው። ለእርሻ የተሰኘ በሺዎች የሚቆጠሩ አርሶ አደሮችን እየጠቀመ ስላለ አገልግሎት ቆየት ብሎ ይነግረናል። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም አለው። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ዩናይትድ ስቴትስ ውስጥ የሚገኙት ስታንፎርድና ፕሪንስተን ከፍተኛ የትምህርት ተቋማት የሚያስተምሩ መምህራን በጋራ ያካሄዱት ጥናት ነባር ተወላጅ ከሆኑ አሜሪካውያን ይልቅ በስደት ከየትኛውም ዓለም የሚመጡ ተማሪዎች በትምህርታቸው ለስኬት እንደሚበቁ ያሳያል። ወላጆቻቸው በስደት የመጡ ተማሪዎች እናትና አባቶቻቸው ከሀገራቸው ይዘውት በሚመጡት የትምህርት ደረጃና ልምድ ምክንያት በትምህርታቸው የተሻለ ድጋፍ እንደሚያገኙም አመላክተዋል። ይህ ምን ምን ያክል እውነት ነው ስትል ስመኝሽ የቆየ በትምህርት ለስኬት የበቁ ትውልደ ኢትዮጵያውያንና ኢትዮጵያውያንን አነጋግራለች። በመቀጠል ይቀርባል። ሮቤል ልኡል ሰገድ ላለፉት ስድስት ዓመታት የሁለተኛ ደረጃ ትምህርቱን ከተከታተለበት የፎርክ ዩኒየን ወታደራዊ አካዳሚ ባለፈው ሳምንት ሲመረቅ በትምህርቱ ከፍተኛ ውጤት ከማስመዝገብ በተጨማሪ የተመራቂ ተማሪዎቹን ወክሎ ንግግር አድራጊም ነበር። በመጀመሪያ ዛሬ እዚህ እንድቆም የረዳችኝን እናቴን እግዚአብሔር ስለሰጠኝ አመሰግነዋለሁ። በፉማ በነበረኝ የስድስት ዓመታት ቆይታ ይዣቸው የተጓዝኳቸውንና በሕይወት የምኮራባቸውን እሴቶችን እንድቀርጽ የረዱኝን ቤተሰቦቼን እንዲሁም ጓደኞቼን ስለሰጠኝ አመሰግነዋለሁ። ሮቤል በትምህርት ቤት ቆይ የሚታወቀው በጎበዝ ተማሪነቱ ብቻ ሳይሆን በትምህርት ቤት ውስጥ በነበረው የአመራር ብቃትና ከትምህርቱ ጎን ለጎን በሚያደርጋቸው ተሳትፎች መሆኑን መምህራኖቹም ይመሰክራሉ። እዚህ ትምህርት ቤት ውስጥ ማስተማር ከጀመርኩ ከሶስት ዓመታት በኋላ ነው ሮቤል ወደዚህ ትምህርት ቤት የገባው። የሚወደድ የሰባተኛ ክፍል ተማሪ ነበር። ስነ ጥበብና ቲያትርን አስተምረዋለሁ። በእኔ ክፍል በመማሩ ደስተኛ ነበርኩ። የትንሽ ልጅነት ወደሚከበር ወደሚወደድና ኃላፊነት ወደሚሰማው ወጣትነት ሲያድግ ማየቴ ከምኮራባቸው ነገሮች አንዱ ነው። በአሜሪካን ሀገር የሚገኙት ስታንፎርድና ፕሪንስተን ከፍተኛ የትምህርት ተቋማት በጋራ ያጠኑት ጥናት ልክ እንደ ሮቤል ከየትኛውም የዓለም ክፍል በስደት ወደ አሜሪካን ሀገር ከመጡ ወላጆች የተወለዱ ወይም በቀጥታ በስደት የመጡ ተማሪዎች ከአሜሪካዊ ወላጆች ከሚወለዱ የተሻለ በትምህርታቸው ለስኬት እንደሚበቁ ያሳያል። እንደ ምክንያትም ስደተኞች ከሀገራቸው ይዘውት የሚመጡት አላማ፣ ጽናትና የትምህርት ደረጃ እንደ ምክንያት እንደሚጠቀስ ያስቀምጣል። የሮቤል እናት ወይዘሮ የትናየት እሳቱ እንደ አውሮፓያን አቆጣጠር በ1987 በስደት ወደ አሜሪካን ሀገር ከመጣች በኋላ በትምህርቷና በሙያዋ የተሳካላት ሲሆን ከሮቤል በተጨማሪ ታላቅ ወንድሙንም ለተመሳሳይ ስኬት እንዴት ማብቃት እንደቻለች እንዲት አስረዳለች። የእኔ ልጆች ጋይድ ያደረግኳቸው በቃ የሚፈልጉትን አውቃለሁኝ ወይም ጠይቃለሁኝ። ከዛ ውጭ የሚፈልገው ነገር ምን እንደሆነ ተረድቼ ወደሚፈለገው ኢንስቲትዩት ወስዳለሁ። ለምሳሌ ስፖርት ሊሆን ይችላል፣ የማንበብ ባህሪን ለማዳበር ሊሆን ይችላል። የሚፈልጋቸው ነገሮች በሙሉ እጃችን ላይ እንዳሉ ሁልጊዜ አስታውሳቸዋለሁ። ነገር ግን እነሱን ለመጨበጥ የምናልፍባቸው መንገዶች አሉ። እነዛን ለማድረግ ፈቃደኛ ስንሆን ብቻ ነው የምንጨብጠው እንደ ውጭ ሀገር ዜጋ እንደ ሁለተኛ ዜጋ እንደ ጥቁር ሕዝብ ልናሸንፍ የምንችለው ሁለቴም ሶስቴም ደግመን ደግመን ደጋግመን ሰርተን በማሸነፍ በማሳየት በማረጋገጥ ብቻ ነው እንጂ እኔ ከዚህ ጋር የመጣው ከሌ ከዛን የመጣው ይችለዋል ምናም ብለን በመናገር ብቻ ሳይሆን ስራ እንደሚያስፈልገው ና ወርክ ቴክሱ ላይ ነው። እኔ ብዙ ነገሮች ከታች ጀምሮ ስታስዣቸው የእነሱ ይሆን እና ኖርማል ነገር መስሏቸው ሁልጊዜ አንድ ነገርን ሲመኙ የሚጠበቀውን ከነሱም አብረው እንዲያው ታድርግ ያለው ይህ ጥረቷ ተሳክቶ ዛሬ ልጆቿ የደረሱበትን ስኬት ስትገልጸው ታዲያ እጅግ በጣም አርኪ ነው ትላለች። የመቶ ሀያ ሶስት አመት እድሜ ያለው ትምህርት ቤት ውስጥ ነው። ሁለቱንም ልጆች ወይም ከሰባት ያ ክፍል ጀምሮ ፕራይቬት ስኩል ነው ያስተማርኩትና ትምህርት አሳጣጡም የተለየ ነው። በዛ ሁኔታ ውስጥ አልፈው ልጄ የመጀመሪያው ከኢትዮጵያውያኖች ዝርያ ውስጥ ያንን ትምህርት ቤት ሊድ ሆኖ አስተዳድሮ ከሶስት መቶ በላይ ተማሪዎችን ቀርጾ የወጣበት ጊዜ ነው። በአስራ ስምንት አመቱ ከኢትዮጵያን ሄሪቴጅ ለመጀመሪያ ጊዜ በነምበር ዋን ሊደር ተብሎ በነምበር ዋን ስቱደንት ፍሮም ደ ኢንታየር ስኩል ሆኖ የወጣበት ጊዜ ነው። ሌላኛው ልጅ የ ሀያ አንድ አመቱ ደግሞ በመቶ ሀያኛው አመቱን ትምህርት ቤቱ ሰለብሬት ሲያደርግ ለመጀመሪያ ጊዜ ከኢትዮጵያዊ ሄሪቴጅ ግራጁዌት ያደረገ ነው። ሁለቱም በራሳቸው አንደኛው አንደኛው ወይም የመጀመሪያ የመጀመሪያ ሆነው የወጡባቸው ነገሮች አሉ። ወይዘሮ የትናየት ለራሷም ስኬት ሆነ ልጆቿ ዛሬ ለደረሱበት የትምህርት ደረጃ መሰረት የሆናት በኢትዮጵያ ስታድግ በቤተሰቦቿ ውስጥ ለትምህርት ሲሰጥ ያየችው ዋጋ ና ወደ አሜሪካን ሀገር ከመጣች በኋላ በኖረችበት ህብረተሰብ ትልቅ ቦታ ለመድረስ ትምህርት ያለውን ቦታ በመረዳቷ እንደሆነም ትገልጻለች። ያመጣው በጣም ረድቷል። ከአባቴ ጀምሮ የአዲስ አበባ ዩኒቨርሲቲ ምሩቅ ስለሆነ ቤተሰቡ በትምህርት ያምራል። ትምህርት ቤት ውስጥ ገብተው ትምህርታቸውን የጨረሱ ሰዎች ናቸው በቤተሰባችን ውስጥ ያሉት እንጂ ትምህርት ቤት አልሄድም ብሎ የሚያልሄደ ሰው የለም። አካባቢ ያሉት ሰዎች ናቸው ለእኔ ህይወት መለወጥ ኮንትሪቢዩት ያደረጉት እኔም አይቻቸው እንድለወጥ። ከዛም አልፌ ደግሞ ያለፍኩባቸው ነገሮች ያንን እነግራቸዋለሁ። አንዳንዱ እንደባድ እንደነበረ ስቲል ደግሞ ጥቁር ሰዎች መሆናችሁን እንዳትረሱ እና ጥቁር በመሆናችሁ ደግሞ እስቲል እኔ ቤቢ አራቴ እጥፍ ማሳየት ካለብኝ እናንተ ሁለቴ ማሳየት ሊኖርም ትችላለ። ምን መስራት እንዳለባችሁ ማወቅ አለባችሁ። ምንም የሚሰጣችሁ ነገር የለም። ኢቨን አቺ ባረችሁ እንኳን ወደኋላ ልትቀሩ ደሞዝ ላይ ጨመርላችሁ ሁሉ ይችላል። ምክንያቱም እኔ ኤክስፔሪንስ ያደረኩት እንደምነገራቸው። ከቅርብ ጊዜ ወዲህ ሁለቱ የአሜሪካ ፓርቲዎች ከሚከራከሩባቸው ጉዳዮች አንዱ የስደተኞች ጉዳይ ነው። ስደተኞች ወደ አሜሪካ ሲመጡ ሸክም እንደሚሆኑ፣ ለወንጀል መጨመር ምክንያት እንደሆኑና የመሳሰሉ ክሶች ይቀርቡባቸዋል። የስታንፎርድና ፕሪንስተን ትምህርት ቤቶች ጥናት ግን የሚያሳየው እውነታው ተቃራኒው መሆኑን ነው። በኢትዮጵያ የመጀመሪያና ሁለተኛ ድግሪያቸውን ተምረው ዶክትሬት ድግሪያቸውን ለማግኘት ወደ አሜሪካን ሀገር ዩኒቨርሲቲ ኦፍ ኦሪጋን ያቀኑትና አሁን በሚኖሶታ የሚገኘው ሀምሊን ዩኒቨርሲቲ የኮሚዩኒኬሽን የትምህርት ክፍል ረዳት ፕሮፌሰር ሆነው የሚያገለግሉት ዶክተር እንዳልካቸው ጫላ በተለይ ስደተኛ ተማሪዎች ለምን ስኬታማ እንደሚሆኑ እንዲህ ያስረዳሉ። አንደኛው ከኢትዮጵያ ወይም ከሌላም ታዳጊ ሀገራት የሚመጡ ሰዎች የሚመጡበት ምክንያት ትምህርት እድል ፍለጋ፣ የተሻለ ኑሮ ፍለጋ እና በዚህም ከመጡ በኋላ ደግሞ ያለውን እድል አሟጦ ለመጠቀም ያለ ቁርጠኝነት አለ እና በዛ የተነሳ ይመስለኛል። የሀገሩ ተወላጅ ነባር አሜሪካውያንስ በትምህርት ያላቸው ስኬት ከስደተኛ ተማሪዎች ለምን ያነሰ ይሆናል? ዶክተር እንዳልካቸው ምላሽ አላቸው። እዚህ ሀገር ደግሞ በነባር የሆኑ ሰዎች ያደጉበት አካባቢ በሁሉ ነገር የተሻለ ነው። የማህበራዊ አገልግሎቱም የትምህርቱም አገልግሎት የጤናውም ሌሎችም እድሎች በጣም ያሉበት ስለሆኑ እየነበሩበት አካባቢ ብዙ ጥረት ሳያገኙ በትንሽ ጥረት ብቻ በርካታ ስኬት ማድረግ የሚችሉበት ሁኔታ ነው የተፈጠረው እና በዛ የተነሳ ብዙ ሰዎች አዲስ ከመጡ ሰዎች ጋር የፉክክር ውስጥም አይገቡ። ሌላው ብዙ የአማራጮች አልሰው በትምህርት ብቻ አይደለም፣ ከትምህርት ባሻገር ሌሎችንም የስራ መስኮች ይሞክራሉ። ውጤታማ ይሆናል። በዛ የተነሳ ብዙ ትኩረት አይሰጡ። ከኢሚግራንቱ ግን ያለው አማራጭ ትምህርት ነው። በትምህርት ውስጥ ደግሞ የሚፈጠሩ የስራ እድሎች፣ የኮሚኒኬሽን ወይም የተግባቦት ክሂል እድገቶች አሉ። በዛ የተነሳ ውጤታማ ጎልቶ የመታየት ሁኔታዎች ይፈጠራሉ። ዳታውም የሚያመለክተው ያንን ነው። ጥናቱን ያጠኑት የኢኮኖሚ ባለሙያዎች እንዳመለከቱት ስደተኞች የሀገሩ ተወላጆች ሊሰሯቸው የማይፈልጓቸውን ስራዎች በመስራት የሀገሪቱን ኢኮኖሚ ክፍተት እንዴት መሙላት እንደቻሉም አመልክተዋል። በቀጣይ አሜሪካ ስደተኞችን በተመለከተ ልትከተል የምታስበውን ፖሊሲ ከመቅረጿ በፊትም በጥናታቸው ያገኟቸው ግኝቶች ግምት ውስጥ እንደሚገቡም ተስፋ ያደርጋሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ከሕዝቧ መካከል አብዛኛው በግብርና መስክ በተሰማራባት ኢትዮጵያ የግብርናውን ዘርፍ ለማዘመን ያለሙ የተለያዩ አገልግሎቶችን እያየን እንገኛለን። ለእርሻ የተሰኘው በግሪን አግሮ ሶሉሽን ተቋም የተገነባው ግልጋሎት አንዱ ነው። ገበሬዎች ለእርሻ የሚፈልጓቸውን ቁሳቁሶች የሚያዙበት ሙያዊ የምክር ምክር አገልግሎት የሚያገኙበትም አዲስ አገልግሎት ነው። በሺዎች የሚቆጠሩ ወጣትና አንጋፋ አርሶ አደሮችን ተጠቃሚ እያደረገ ስለመሆኑ የተነገረለት አገልግሎትን የበለጠ ለማወቅ የግሪን አግሮ ሶሉሽን ተቋም ኃላፊ የሆነውን አብርሃም እንድሪያስን በስልክ መስመር አግኝቸዋለሁ። አገልግሎቱን ለመጀመር ያበቁ ምክንያቶችን ቀድሞ ያስረዳናል። በግሪን አግሮ ሶሉሽን ላለፉት አስር አመታት በተለያዩ የግብርና ስራዎች ጋር አነስተኛ ማሳ ካላቸው አርሶ አደሮች ጋር የመስራት እድል ነበረው እና ከራሳችን ተሞክሮ አገልግሎት ለአርሶ አደር ለመስጠት በምንሞክርበት ወቅት ስራው በአንድ ቦታ ውጤታማ ይሆንና ለማስፋት በምንሞክርበት ወቅት ይሄ የተለመደው የግብርና ንግድ አሰራር በጣም ሲያስቸግረን 2018 ላይ ነው ከዛ ፊት ከነበረን በተለይ የሜካናይዜሽን አገልግሎት ከትራክተር ከኮምባይን ሃርቨስተር ጋር የተያያዘ ለአርሶ አደር ስንሰጥ እንዲሁም የግብርና ግብዓት እንደ ዘር አግሮኬሚካሎችን ለመስጠት በምንሞክርበት ወቅት በጣም ያስቸግረን ስለነበረ 2018 ላይ እስቲ ሌሎች ሀገሮችም ተሞክረው ውጤታማ የሆኑ ብዙ ዲጂታል ፕላትፎርሞች ስላሉ ይህንን ነገር ኢትዮጵያ ውስጥ ብንሞክረው ብዙ አርሶ አደር ጋር መድረስ እንችላለን የምንሰራውንም ስራ ማስፋት እንችላለን በሚል ከራስ ተሞክሮ በገጠመን ችግር ተነስተን ነው ወደዚህ ለእርሻ ወደተባለው የዲጂታል አግሪካልቸር ፕላትፎርም የመጣ ነው አገልግሎታችሁ ለአርሶ አደሮች የተሻሉ አማራጮችና መላዎችን ለማቀበል የሚተጋ እንደሆነ ሰምተናል በምን መልኩ ነው አገልግሎት የምትሰጡት አርሶ አደሮች በዚህ አውታር በዚህ አገልግሎት ተጠቃሚ የሚሆኑት በእኛ ተሞክሮ ዋነኛው የአርሶ አደር ችግር እና የእኛም ልምድ ብናቀርብ ብለን የመረጥናቸው አገልግሎቶች አንዱ የግብርና ግባቶች ናቸው። ዘር፣ ማዳበሪያ፣ አግሮ ኬሚካል፣ ከሜካናይዜሽን አገልግሎት ደግሞ የማረስ፣ የመከስከስ፣ የመዝራት፣ የማጨድ፣ እነዚህን አገልግሎቶች በተጨማሪ ደግሞ የምክርና በተለይ ከአየር ንብረት ለውጥ ጋር የተያዙ የአግሮ ክላይሜት አድቫይዘሪዎችን እንደ ዋን ስቶፕ ዲጂታል ሰርቪስ። ምክንያቱም የኢትዮጵያ በብዛት አነስተኛ ማሳ ያላቸው አርሶአደሮች ከአንድ ሄክታር በታች ነው ያላቸው እና አንድ ነገር ብቻ ሰጥተን ውጤታማ ልናረጋቸው አንችልም። እንደ ቢዝነስ ሞዴልም ውጤታማ ሊሆን የሚችለው ሁሉንም በአንድ መስኮት አይነት አገልግሎት ብናቀርብላቸው ይሻላል ብለን ግባት፣ ሜካናይዜሽን እና አግሮ ክላይሜትን አንድ ላይ ለአርሶአደር እንሰጣለን። ይህን ስንሰጥ አንዱ የሞባይል መተግበሪያ የአማርኛ የኦሮምኛ ቋንቋ መስራት የሚችል ሌሎችም ቋንቋዎችን እንጨምራለን። የኢንተርኔት አገልግሎት በሌለበትም ቦታ መስራት የሚችል ሞባይል መተግበሪያ በልጽገናል። በተጨማሪ ደግሞ የጥሪ ማዕከል ሰባ ስምንት ስልሳ የሚል አጭር ቁጥር ያለው የጥሪ ማዕከል ከዚህ ከሞባይል መተግበሪያው ጋር ተናቦ እንዲሰራ እሱን ተግባራዊ አድርገናል። በተጨማሪ ግን እንደምታውቀው አርሶ አደሮች የትምህርት ዝግጅታቸው ሞባይል አጠቃቀማቸው ወይም የሞባይል እራሱ ያላቸው አይነት በሞባይል መተግበሪያ ቀጥታ እንዲጠቀሙ ስለማናስብ ግብርና ተመርቀው ስራ አጥ የሆኑ ስራ ያላገኙ ግን ጥሩ ፓሽን ያላቸው የገበሬ ልጆች የሆኑ ወጣቶች ገጠር አካባቢ አሉና እነሱን የተሻለ ስም ስላጣንላቸው ለእርሻ ኤጀንት ብለን እንጠራቸዋለን። እነሱን አሰልጥነን ይሄን ሞባይል መተግበሪያና ኮል ሴንተሩን በመጠቀም እንደ ድልድይ ሆነው የዚህን አርሶ አደር ፍላጎት በመሰብሰብ አገልግሎት ከሚሰጡት ጋር እንዲያገናኙ። እንግዲህ ሶስቱን ነገሮች በመጠቀም ነው አገልግሎቱን ለመስጠት እየሞከርን ያለ ነው። እንደሚታወቀው ኢትዮጵያ በተለይ በኢንተርኔት ትስስሩ ገና እየሰራች ያለች ሀገር ናት። በርከት ያሉ አርሶ አደሮች መሰረታዊ የሚባለውን የኢንተርኔት አገልግሎትም ሆነ ትስስሩ ላይደርሳቸው ይችላል የሚል ስጋት አለ። ይሄ ጉዳይ አገልግሎታችሁን በማስፋት ረገድ የፈጠረባችሁ ተግዳሮት ምን ይመስላል? በምንስ መልኩ እየፈታችሁት ነው? ሀብታሙ ያነሳኸው ትክክለኛ ነጥብ ነው። ምክንያቱም ኢትዮጵያ ውስጥ ወደ ገጠር አካባቢ ሲካሄድ የኢንተርኔት ስርጭቱ ጠንካራ አይደለም። ብዙ አርሶ አደርም የኢንተርኔት ተጠቃሚም ላይሆን ይችላል እና አንደኛው ምናልባት ሞባይል መተግበሪያውን ያለ ኢንተርኔት አገልግሎት እንዲሰጥ በኋላ ኢንተርኔት በሚያገኝበት ጊዜ ከሰርቨሩ ጋር እንዲላመድ የማድረግ አንድ የሰራ ነው። እሱ ነው። ሁለተኛ ደግሞ ይሄ ሂዩማን ተቹ ለእርሻ ኤጀንት የምንላቸው ወይም ለእርሻ ወኪል የምንላቸው መሬት ላይ ስላሉ ከአርሶ አደር የሚሰበሰበውን ፍላጎት በመሰብሰብ ኢንተርኔት በሌለበት አካባቢ የጥሪ ማዕከሉን ሰባ ስምንት ስልሳን በመጠቀም ሞባይል መተግበሪያውን ተክቶ የመስራት ሚና እንዲኖረው አድርገናል። ከዛ ውጭ ደግሞ እንግዲህ በቅርብ አዲስ ሞባይል ኦፕሬተር መግባቱ ተያይዞ ከኢትዮ ቴሌኮምም የምናየው የአገልግሎት መስፋት፣ የጥራት መሻሻል ነገሮች ወደፊት እነዚህ ነገሮች ይፈታሉ ብለን ተስፋ እንድናደርግ አድርጎናል። አቶ አብርሃም የመጪ ዘመን እቅዳችሁ ምንድን ነው? ለእርሻ ደርሶ ማየት የምትፈልጉበት ስፍራ ምን አይነት ነው? እንግዲህ አንዱ ያው ኢትዮጵያ ሰፊ ሀገር ከመሆኗ ጋር ተያይዞ እዚህ ሀገር ላይ ወደፊት ለማደግ በቂ የማርኬት ኦፖርቹኒቲ ይታየናል እና የአምስት ዓመት እቅዳችን በ2025 ቢያንስ አሁን ያለንን ለእርሻ ኤጀንት ቁጥሮች አራት ሺህ አምስት መቶ አድርሶ በዛ ውስጥ እስከ አራት ነጥብ አምስት ሚሊዮን ለሚሆኑ አርሶ አደሮች በዓመት አገልግሎት በመስጠት በኢትዮጵያ ግብርና ውስጥ እንደ ጥሩ አማራጭ አሁን የምናያቸውን አንዳንድ ችግሮች መቅረፍ የሚችል አማራጭ የግብርና ኃይል መሆን እንፈልጋለን። በዛ ውስጥ አሁን የምናያቸው ጥሩ ተሞክሮች አሉ፣ ፈተናዎችም አሉ። እነዚህን ግን ብቻችንን አይደለም የምንሰራው የተለያዩ ተቋማቶች መንግስታዊ የሆኑ የልማት አጋሮች፣ የምርምርና የዩኒቨርሲቲ ተቋማት አብረውን ይሰራሉ እና ቢያንስ በ2025 እነዚህ ያስቀመጥናቸውን በማሳካት ቢያንስ በዓመት አራነት በአምስት ሚሊዮን አርሶ አደርጋ በመድረስ ጠንካራ የሆነ ኢትዮጵያዊ የዲጂታል አግሪካልቸር ፕላትፎርም መገንባት ነው እቅዳችን። ሀብታም፣ እጅግ በጣም አመሰግናለሁ። አቶ አብርሃም እንድሪያስ ለእርሻ ስለተሰኘው አገልግሎት እንዲሁም በአጠቃላይ ደግሞ ተቋማችሁ ገበሬዎችን፣ የኢትዮጵያ አርሶ አደሮችን ለማገዝ ስለሚያደርገው እንቅስቃሴ ስላጋርሃን በእጅጉ አመሰግናለሁ። መልካም ቀን ይሁንልን። እኔም ስለተሰጠኝ እድል አመሰግናለሁ ሀብታሙ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን። ማናቸውም አስተያየቶች ሲኖሯችሁ በምታውቋቸው የማህበራዊ መገናኛ ዘዴዎች ልታደርሱ ትችላላችሁ። ወደ ቀጣዩ ዘገባ ስንሻገር ገና በሁለት ዓመት ዕድሜዋ ወደ ዩናይትድ ስቴትስ በመጓዝ በዛ ያደገችው ቅድስ ተስፋዬ ሕክምና ያጠና ሲሆን ኢትዮጵያ ውስጥ ለስድስት ወር አገልግሎት ለመስጠት መታ በዚያው ቀርታለች። ቅድስት የኔ ሄልዝ የተሰኘ ሴቶች ከስነተ ዋልዶ ጋር የተያያዙ ቀቶችን የሚገበያዩበት የወሊድ መከላከያና ሌሎች መድኃኒቶችን የሚያገኙበትና በተጨማሪም ከሕክምና ባለሙያዎች ጋር የሚወያዩበት የስልክ መተግበሪያና የጥሪ ማዕከል ከፍታለች። የደንገርመው ከየኔ ሄልዝ መስራች ቅድስ ተስፋዬ ጋር ቆይታ አድርጋ ተከታዩን አሰራርታለች። ኢትዮጵያውያን ሴቶች የሀገሪቱን ግማሽ የሚሆነውን የህዝብ ቁጥር የሚይዙ ሲሆን ከእነዚህ ውስጥ ሀያ ሰባት በመቶ የሚሆኑት በ አስራ ስምንት አመታቸው ሌሎች አርባ በመቶዎቹ ደግሞ በ አስራ ዘጠኝ አመታቸው የመጀመሪያ ልጃቸውን እንደሚወልዱ የኢትዮጵያ የህዝብ ጤና ጥናት መረጃዎች ይጠቁማሉ። እነዚህ ሴቶች ታዲያ ያላቸው የስነ ተዋልዶ እውቀት ከሰሃራ በታች ካሉ ከሌሎች ሀገራት ሴቶች አንጻር እምብዛም ነው ትላለች ይህን የህልዝ መተግበሪያ መስራችና ስራ አስኪያጅ ቅድስት ተስፋዬ የኔ ሀልታሁን ገና አዲስ ነን። ገና ኤርሊ ስቴጅ ስታርትፕ ነው የምንብለው ግን ጥናታችን ኦልሞስት ከአንድ አመት በላይ የሚፈጀብን ለማወቅ ግዛክት ማን ማን ለማገልገል እንደምንፈልግ በምን መንገድ ብናደርገው ነው የሚጠቅመው የተሻለ የሚሆነው የሚለውን ነገር በደምብ ጥናት አጣጠተን ነው እየመጣ ነው። ጥናቱን ስናየው ኢትዮጵያ ቻርን ለሚያየ ነው ከሳብሳረን አፍሪካ ውስጥ ምን አይነት የሚጎል የትምህርት ወይም የእውቀት ይላለ ብለን ስናይ ከሳብሳዊ አፍሪካ ኢትዮጵያ ዝቅተኛ ስኮር ያመጣው በኖሌጅ ላይ ኢትዮጵያዎች ሴቶች ነበሩ። ከሌላ አገራት እንደ ከኬንያ፣ ከዩጋንዳ፣ ከታንዛኒያ፣ ከጋና ስናይ እና ይሄ አንደኛ ነገር የሚያስደነግጥ ነው። ይሄ የሚያክል ፕሌሽን ኖሮ ሴቶች ብዙ ነገር አለማወቃቸው ብዙ ጤናቸውን እየጎዳ እንደሆነ፣ ሁለተኛ ነገር ደግሞ ኢትዮጵያ ላይ ሀያ አራት ነጥብ አራት ፐርሰንት ሴቶች አሉ አድመት ሚዲ ያላቸው ይህ ምን ማለት ነው ሀያ አራት ነጥብ አራት ፐርሰንት የቤተሰብ እቅድ ያስፈልጋቸው ፖላት ወይም ኢንፎርሜሽን የላቸውና አይጠቀሙም የሚያስፈልጋቸው ነገር ስለዚህ ይሄ ምን እያደረገ ነው ፈርቲሊቲ ቤቱን በጣም ሀይ እያደረገው ነው ሴቶች ባይፈልጉትን እርግዝና እርግዘው እየወለዱ ነው ያው እንደምናውቀው ደግሞ እንደዚህ ሲሆን ብዙ ልጆች ከቤተሰብ ውጭ ተወልደው ወይም የጎዳና ላይ ህይወት እንደሚ ሊሰሩ እያየ ነው። ይህ እንዳለ ችግር ስለሆነ በነዚህን እንደ ዋና ነገር አይተ ነው። እንዴት አድርገን ነው ፕሮፐርሊ አንድ ሰው ለመወደድ ሲፈልግ ቀድሞ እንዲያቅድ ቅቅድ እንዲያወጣ የሚያስፈልገው መድኃኒት ካለ እሱ እንዲጠቀሙ፣ እርጉዝ ከሆኑ እና ወይም ልጅ ሞር ካልፈለጉ ደግሞ ፕሮፐርሊ ምን ማድረግ እንዳለባቸው የሚለውን ትምህርቱን በዛ ሼፕ ያደረገ ነው። ሴቷ እራሷ ምርጫዋ የእሷ እንዲሆን ሁሉ ነገሯን ራሷ ላይ ራ ምርጫ እንዳላት እና የሚያስፈልጋትን ነገር ደግሞ ራሷ አውቃ ተምራ የተጠቀመውን ነገር መርጣ ልትጠቀም ነው። ሁሉ ነገር ሰልፍ ቾይስ እና ሰልፍ ኤጀንሲን ለማስፋፋት ማለት ነው እንደሌለው ሀገሮች ይህንን ህልም ይዛ የተነሳችው ቅድስት ተስፋዬ ገና በልጅነቷ ወደ ዩናይትድ ስቴትስ በመጓዝ በዛ ያደገች ሲሆን ኢትዮጵያ ውስጥ ለስድስት ወር ያህል ለሕክምና አገልግሎት መታ በዛው መቅረቷን፣ ትናገራለች። በማህበረሰብ ጤናና ባለም አቀፍ ስልት የመጀመሪያ ዲግሪዋን በሕክምና ትምህርትና ስራ ፈጠራ ደግሞ ሁለተኛ ዲግሪዋን ከሰራች በኋላ ወደ ኢትዮጵያ መምጣቷን የምትናገረው ቅድስት የኔ ህልዝ የሚል ተቋም የከፈተች ሲሆን በዋናነት ተቋሙ ሊሰጣቸው ስላሰባቸው አገልግሎቶች እንዴት አስረዳለች ዋናው ዕቅዳችን የሪሃውት ላይ የሴቶችን ስነ ተዋልዶ ጤና ገል ያለውን ማሻሻል ነው በቴክኖሎጂ ጠቀምን በሞባይል ስልክ እየተሰራ አፕሊኬሽን ሴቶችን አክሰስ እንዲያገኙ የሚያስፈልጋቸውን መድኃኒቶች የተለያዩ እየሰራ ነው ያለ ነው አሁን አንደኛው እኔም እንዳልኩሽ ሀኪም ቤት ውስጥ ነበር የምሰራው ጤና ላይም ብዙ ነገር ፍላጎቷ አለ ለመስራት እና አሮት እያለው እራሱ ብዙ ችግሩን ሴቶች ላይ በጤና በኩል ያለውን አየዋለው ሴቶች አርግዘውም ሲመጡ መድኃኒትም አለመኖሩ ትንንሽ ነገር ባለማግኘታቸው እንደሚቸገሩ ቀጥታው ሆነ ነበር። ሁለተኛ ነገር ደግሞ ራሴም ሴት ነኝ። ሴት ስለሆንኩ አውቃለው ቻለንጅ ኢትዮጵያ እየኖረች መድኃኒት ሲያስፈልግሽ ወይም ሐኪም ቤቱ ፋርማሲው እሚታርገው እንደሚያስተናግር ሴቶችን አየዋለው እና እንደ አሜሪካ እኔ እንዳደግኩት አልነበረም። አሜሪካ እያለው አብስ ሁሉም ነገር እንደ ፈለግሽ ታገኛለሽ። ፈራክ ያልቅም ትምህርትም ካስፈለገሽ ማወቅ ከፈለግሽ የሆነ ነገር በነፃነት ነው የምታገኙ። እዚህ ሀገር ግን ይከብዳል። ከሀገሩ ላይ ያለው ቻለንጅ አለ። ይኖገና እያደገ ያለ ሀገር ነው። ግን ደግሞም ስቲግማም አለው በሶሳይቲ ያለው ስቲግማ ሴቶች የሚያስፈልጋቸውን ነገር እንዳያገኝ ያደርጋል። ስለዚህ በዛ ምክንያት ለምን ራሴ ሌላ ሰዎች ጋር ሆነን ለምን አንድ ነገር ማድረግ አንችልም፣ እኛ ሁላችንም የጤና ባለሙያ ስለሆነ የሆነ ለውጥቅነት እንችላለን ብለን ጥናት አጥነታል። ከዛ ወደ የኔ ሀውዝን እንድንሰራ አደረገን የኔሄልዝ በስድስት ቋንቋዎች እንደሚሰራና ከዚህ በተጨማሪም ከስልካቸው መተግበሪያውን ማውረድ ለማይችሉም ከማሪስቶፕስ ጋር በመሆን በቀጥታ የስልክ ጥሪ መቀበል አገልግሎት እንደሚሰጥም ቅድስት ታስረዳለች። ሞባይል አፕሊኬሽንን እንድንሰራ ሰርተን ቴስት እንድናደርገው በደንብ ለሴቶች እንዲጠቀሙ ተደርገው እንዲሰራ አደረግን። እሱን አሁን ጨርሰን አሁን ደግሞ ወደ ሙሉ ለሙሉ ኦፐሬሽን ለመግባት ነው። ቅዳችን ገና ሙሉ ለሙሉ አልጀመርም ኦፐሬሽን ግን ዋናው ቅዳችን እንዳልኩች ለሴቶች አክሰስ ትምህርት እና ሰፖርት ላይን ለመስጠት ነው። እና ሰውቱ ነገር ምንድነው የሴቶች እውቀትን ስለጠይቃቸው ከሰጤናቸው የሚያጠነክር ፖርታል አለ አፕሊኬሽን ላይ ከዛ ደግሞ ልክ እንደ ፋርማሲ የዲጂታል ፋርማሲ አለው አፕሊኬሽን ላይ ሴቶች እዛ ላይ ገብተው የሚፈልጉት መድኃኒት ካለ፣ የሚያስፈልጋቸው እቃ ካለ ከዛ ውስጥ እንዲገዙ ያደርጋል። ሾፒንግ ኦንላይን ሾፒንግ ያደርጋሉ። ሶስተኛ ደግሞ ከሜሪስቶፕስ ኢንተርናሽናል የሚባል ትልቅ ምሳለ እዚህ ሴቶች ላይ የሚሰራ ኢትዮጵያ ውስጥ እና ከእነሱ ጋር በመተባበር ኮል ሴንተራቸውን መጠቀም ስለ ሴቶች ሞባይል ስልክ የላቸው ካሉ ወይም በስልካቸው መጠቀም ካልቻሉ ደውለው ጠቅቃላቸው ማዘቂ ይችላል። የነርስ አገልግሎት ካስፈለጋቸው በስልክ እሱን ማለት እንዲሽዱ ነው ምናደርግ ያለ ነው የኔ ህልዝን ለማቆም ሆነ። በተጨማሪ ሴቶች ላይ ያሉትን የመረጃና የመድሃኒት እጥረት ችግሮችን ለመፍታት ይህንን ድርጅት በምታቋቋምበት ጊዜ ያጋጠሟትን ተግዳሮቶች ቅድስት እንዲት ትዘረዝራለች። ይህ ነገር ስንጀምረው እስካሁን ድረስ ያየ ነው፣ አንደኛው በሞባይል አፕሊኬሽን ናችን ዋናው ሰርቪሳችን ይሄ መሆኑ ና ኢትዮጵያ ላይ ደግሞ የፖሊሲ ላንድስኬፑ ዲጂታል ላይ ና ዲሊቨሪ ላይ በተለይ ሶችም አሁን የሆነ ነገር ሲያዙ ቤታቸው ድረስ ለማድረስ እንፈልጋለን። በዲሊቨሪ እና ይሄ የዴሊቨሪ እና የዲጂታል ባጠቀሙ የፖሊሲ ፍሬምወርኩ ገና በጣም ክፍለ ኢትዮጵያ ውስጥ በተለይ በፋርማሲቲካል ሰፕላይ ፣ ስለዚህ ትልቁ ቻለንጅ እንዴት ብለን ነው ፖሊሲ በጣም ኢኖቬቲቭ አይዲያ ስለሆነ አድርገን ነው አዲስ ነገር ስለሆነ እሱን በመንግስት በኩልም እንዲፈቀድ ማድረግ ሴቶቹ የሚጠቀሙ አዲስ ነገር ስለሆነ ኢንፎርሜሽን በደምብ ዲስትሪቢት ማድረጉ ቻለንጅ ነበረ፣ ግን አብረን ከጤና ጥበቃ ጋ ከተለያዩ አካሎች ጋር መወያየትና እና እየሰራን ስለሆነ አግዞናል አንዳንዱ ነገር እንትን ለማድረግ የኔሄልዝ ሴቶች የንጽህና መጠበቂያዎችና እንደ ቫይታሚን ያሉ ሌሎች ቀለል ያሉ መድኃኒቶች የሚያገኙበትን አካባቢ የሕክምና ጣቢያ መረጃዎችንና ከስነ ተዋልዶ ጋር ተያይዘው ለሚነሱ ጥያቄዎች በሙሉ መልስ የሚሰጥበት እንደሆነና ከሳምንት በኋላም በሰፊው ስራ እንደሚጀምር ቅድስት ተስፋዬ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደንገረመው ከዋሽንግተን ዲሲ። እናመሰግናለን። ለዛሬ ወደ ያዝንላችሁ የመጨረሻ ዘገባ እንሻገር። ወጣቱ በማህበራዊ ሚዲያ በተለይ በፌስቡክ የሚወጡ መረጃዎችን ሲጠቀም እውነትነቱን ለማረጋገጥ ሌሎች የተለያዩ የመረጃ ምንጮችን አብሮ መመልከት አለበት ይላሉ በዘርፉ ጥናት ያደረጉ አንድ ምሁር። በአሁኑ ጊዜ በኢትዮጵያ ታያዩ ላሉ ግጭቶች አንዱ ምክንያት በወጣቱ ዘንድ በቂ ሚዲያ አጠቃቀም እውቀት አለመኖር እንደሆነም ያምናሉ። ጥናት አድራጊው ዶክተር ሰለሞን ታቡር እንደሚሉት ለወጣት የሚዲያ አጠቃቀም ስልጠና በስፋት መሰጠት እና እውነት አጣሪ ተቋምም መቋቋም ያስፈልጋል። አስቴር ምስጋናው ተከታዩን ልካለች። በኢትዮጵያ ፌስቡክ የተሰኘው የማህበራዊ መገናኛ ዘዴ ተጠቃሚዎች ቁጥር በሚሊዮኖች እንደሚገመት በዘርፉ ጥናት ያደረጉት ዶክተር ሰለሞን ታቦር ይናገራሉ። ፌስቡክ እንደ ኢንስታግራም፣ ቴሌግራም፣ ትዊተር እና ቲክቶክ ከመሳሰሉ የማህበራዊ ትስስር ገጾች በበለጠ በኢትዮጵያውያን ዘንድ ተመራጭ የማህበራዊ መገናኛ ዘዴ መሆኑን በጥናታቸው ማረጋገጣቸውንም ያስረዳሉ። ክፍት እና አሳታፊ ያልሆነ የፖለቲካ ምህዳር አብዛኛው የህብረተሰብ ክፍል ፖለቲካ አስተሳሰቡ የፖለቲካ አመለካከቱን በፌስቡክ ማህበራዊ ሚዲያ እንዲገልጽ አስገድዱታል። በሁለተኛ ደረጃ የመንግስት መገናኛ ብዙሀን ወይም ፓብሊክ ሚዲያ የምንላቸው ሁሉንም የህብረተሰብ ክፍል ቅሬታውም፣ አስተሳሰቡም ወይም አመለካከቱን በእኩል ደረጃ መግለጽ አለመቻላቸው ወይም ማስተናገድ አለመቻላቸው በሶስተኛ ደረጃ በተመሳሳይ ጊዜ ቪዲዮን፣ ኦዲዮን፣ ቴክስትን መለዋወጥ ይቻላል። ሀሳብን ኦንላይን ኢንተርአክት ማድረግ ይቻላል። ይሄ የሚዲያው ልዩ የሆኑ ባህሪያት ወጣቱ በከፍተኛ ቁጥር ይህን ሚዲያ እንዲቀላቀል ጥናቱን ያደረጉት በአማራ በኦሮሚያ እና በትግራይ ክልሎች እንደሆነ የሚናገሩት ዶክተር ሰለሞን የፌስቡክ ተጠቃሚዎቹ ወጣቶች በመሆናቸው ስለ ሚዲያ አጠቃቀም በቂ እውቀት የላቸውም ይላሉ። አክቲቪስት የምንላቸው የተለያየ አጀንዳ ሊኖራቸው ይችላል። ለምሳሌ ሄት ሞንገር አክቲቪስት ላቸው ትልቁ ሮላቸው ወይም ትልቁ አላማቸው ግጭትን፣ ብጥብጥን በብሔር መካከል ወይም በሃይማኖት መካከል ጥላቻ መስራት፣ ጥርጣሬ ማስፈን የሆነ ማለት ነው፣ እና አላማ ይዘው ነው የሚሰሩት። ሌሎች አክቲቪስቶችም አ ሽሞንግሪ አክቲቪስት የምንላቸው አለ። አላማቸው ገንዘብ መስራት፣ ወጣቱን ስሜቱን ሊያነቃቃና ሊያነሳሳ የሚችል የተለያዩ አጀንዳዎችን በማራገብ ከዚህ ከብጥብጡ የሚባል ወይም ከችግሩ ገንዘብ መስራት የሚፈልጉ አክቲቪስቶች አሉ። በተለይ ደግሞ የሚዲያ እውቀት ወይም ሚዲያ ሊትሬሲ የምንለው በቂ ግንዛቤ ካለመኖር ጋር ተያይዞ ወጣት የምንለው አብዛኛው የማህበራዊ ሚዲያ ተጠቃሚ ወጣቱ ከመሆኑ ጋር ተያይዞ ሰለባ ሲሆን ይታያል ማለት ነው። ተማሪ ሀብተ ጊዮርጊስ አለም ነው የአራተኛ አመት የኮሌጅ ተማሪ ነው። የተለያዩ የማህበራዊ መገናኛ መንገዶችን ተጠቃሚ ቢሆንም በፌስቡክ የሚሰራጩ መረጃዎችን ቀዳሚ ያደርጋቸዋል በፌስቡክ አድማጮቻችን የቀደመውን ዘገባና ሌሎችን በማህበራዊ ገጻችን በኩል ታገኛላችሁ። ዌብሳይታችን ላይ የሚገኛሉ። አብራችን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ አብርሃም ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርም። የነገ ሰው ይበለን። መልካም ምሽት።